ጤና ይስጥልኝ! አሁን እየሰማችሁት ያለው በድምፅ መቅጃ ስቱዲዮ ውስጥ ለምሳሌነት እንዲያገለግል የተቀዳሁትን ድምጼን ነው። የድምፅ ቅጂ ሥራን እንድሠራላችሁ ከመረጣችሁኝ፣ አሁን እያዳመጣችሁት እንዳለው ጥራት ያለው ቅጂን ልታገኙ ትችላላችሁ። ከፍተኛ ጥራት ያለው የድምፅ ቅጂ ሥራን ለማቅረብ በስቱዲያችን ውስጥ የሚያስፈልገውን ሁሉ ዝግጅት በጥንቃቄ እናደርጋለን።